የአዲስ አበባ ባላድራ ምክር ቤት ባልድራስ የአዲስ አበባ ህዝብ ጥያቄዎች ምላሽ ሊሰጣቸው ይገባል በማለት ዛሬ ጋዜጣዊ መግለጫ ሰጥቷል። መጋቢት አንድ 2011 ዓ ም የተቋቋመው ምክር ቤት ኢትዮጵያዊነትን፣ አንድነትን፣ እኩልነትን፣ ወንድማማችነትንና ሰላማዊነትን የእንቅስቃሴው መሠረት አድርጎ ደፋ ቀና እያለ መሆኑን በመግለጫው ይፋ አድርጓል። በአሁኑ ጊዜ የአዲስ አበባ ዋነኛ ጥያቄ በዲሞክራሲያዊ መንገድ የተመረጠ አስተዳደር አለመኖሩ ነው ብሏል። ምክር ቤቱም በአስር ሺዎች የሚቆጠር ህዝብ ከሶስት መሠረታዊ ህጋዊ ውክልናዎች በሁለቱ ውክልና ሰጥቶናል፣ ሲል ጋዜጠኛና የሰብአዊ መብት ተሟጋቹ እስክንድር ነጋ አብራርቷል። በባልደራስ የተሰበሰበው ህዝብ በአስር ሺዎች የሚቆጠር ህዝብ በአደባባይ ውክልና ሲሰጠን የሞራልና የፖለቲካ ህጋዊነት ተላብሰናል። በዚች ከተማ ላይ በዚህ ደረጃ አሁን የህዝብ ውክልና ያለው ማንም የለም። ምክር ቤቱን ይጨምራል፣ ከንቲባውን ይጨምራል። እኛንን ያለን በአንድም በሁለትም ሰው ህዝብ ተሰባስቦ በፈቃደኝነት ውክልናውን የሰጠን እኛ። ከእንቅስቃሴያችሁ መነሻ ጠቅላይ ሚኒስትር ዶክተር አብይ አህመድ ጦርነት ውስጥ እንገባለን ስላሉት ምን ምላሽ ያላችሁ? የተባሉት አባላቱም የጠቅላይ ሚኒስትሩ ንግግር ከቀደመ ንግግራቸው የሚጣረስ ነው። የሆነ ሆኖ ግን ጦርነት ውስጥ አንገባም፣ ወደዚያ የሚያምራን ነገርም የለም። የሀሳብ ጦርነታችን ግን ይቀጥላል ብሏል። ህዝቡ ቃል ኪዳን ያስገብቱናል። ያ ያስገባን ቃል ኪዳን ምንድን ነው? እንቅስቃሴያችን ሙሉ ለሙሉ ሰላማዊና ህጋዊ መሆን አለበት ተብሎ ቃል ኪዳን ገብተናል። ከዚህ ቃል ኪዳን መውጣት አንችልም። ይህን ቃል ኪዳን አፈረስም ማለት ህዝቡን ከዳም ማለት ነው። ስለዚህ ጦርነት ቢከፈትብን ምላሻችን ጦርነት አይሆንም፣ ያው ሰላማዊነት ነው የሚሆነ። ዱላ ለሚያነሳብን እኛም ምላሻችን ዱላ ማንሳት አይደለም። ገጀራ ላነሱብን ምላሻችን ገጀራ ማንሳት አይደለም። ለሁሉም ያለ ቅድመ ሁኔታ ሰላማዊነትና ህጋዊነት መላሾች በመሆኑም በህዝብ በተመረጠው ምክር ቤታችን ህጋዊነት ላይ ከባለስልጣናት የሚነሱ ጥያቄዎች አግባብነት የሌላቸው ናቸው ብሏል። ምክር ቤቱም በቀጣዩ ምርጫ በአዲስ አበባ ላይ ልዩ ጥቅም ያለው አካል አለ የሚል የፖለቲካ ፓርቲ እንዳይመረጥም በርትተን እንሰራለን ብሏል። በመግለጫው በሚቀጥለው ምርጫ አቅማችን ከፈቀደ እና ህዝቡ እሽካል አዲስ አበባ ላይ ልዩ ጥቅም አላት የሚል ፓርቲ ድርጅት አንድም ወንበር አያሸንፍ። አንድም ወንበር ሕገ መንግሥቱ የኢትዮጵያ ሕዝቦችን ቀርቶ ኢህአዴግን በትክክል አይወክልም ያለው እስክንድር ነጋ የአዲስ አበባ ነዋሪ ታች ድረስ ወርደን እናነቃለንም ብሏል። ህዝባዊ ስብሰባ እንዳናደርግ ተከልክለናል። ጋዜጣዊ መግለጫ እንዳናደርግ ተከልክለናል። እንደዚህም ሆኖ ግን ይሄን አልፈን እንሰራለን። እኛም በየክፍለ ከተማው ምክር ቤቶች እናቋቁማለን። ክፍለ ከተሞች ወደ ወረዳ ምክር ቤት ያቋቁማሉ። እያንዳንዱን ቤት እናንኳኳለን። ከጋዜጠኞች ለተነሱ የተለያዩ ጥያቄዎች ማብራሪያ የሰጡት የምክር ቤቱ አባላት ኢህአዴግ ኦሮሚያ በአዲስ አበባ ላይ ያላት ልዩ ጥቅም ሊከበር ይገባል፣ ይህንንም መላው ኢትዮጵያዊ እየደግፈው ባለው አቋሙ ከጸና በቀጣዩ ምርጫ ዋጋ ይከፍልበታል ሲል እስክንድር ነጋ የምክር ቤቱን አቋም ይፋ አድርጓል። እኛ ሀሳብ ልዩነት በዚህ አቋሙ የሚቀጥል ከሆነ ኢህአደግ በሚቀጥሉ ምርጫ ላይ እንዳይመረጥ እንሰራለን እኛ በአዲስ አበባ ብቻ ዋጋ ይከፍልበታል አይደለም በሀገር አቀፍ ደረጃ ዋጋ ይከፍልበታል ምርጫውን እንዲሸነፍ ምክንያት ሊሆን ይችላል ነው የምንለው ምክር ቤቱ በቦሌ ክፍለ ከተማ በሺዎች የሚቆጠሩ መታወቂያዎች በህገወጥ መንገድ ታድለዋል ለዚህም ቋሚ ምስክር አለን በማለት ጠቅላይ ሚኒስትር ዶክተር አብይ አህመድና የኦሮሚያ ክልል ፕሬዚዳንት ለማ መገርሳም ይህ ስህተት ነው በሚል ከሰሞኑ የሰጡትን ምላሽ አጣጥሏል እኛ ደምና ስጋ የለበሰ ማስረጃ አለን። መታወቂያውን ስትሰጥ የነበረች ምስክር አለ። ባላደራ ምክር ቤቱ ምንም አይነት የስልጣን ፍላጎት የለውም። የትዩ መንግስት አቋቋማችሁ የተባለውም ስህተት ነው ተብሏል። በመግለጫው ይህ ኃላፊነት ከፍተኛ አደጋ እንደጋረጠባቸውም ጋዜጠኛ እስክንድር ነጋ አብራርቷል። ህይወታችን አደጋ ላይ ወድቋል። ይህን ኃላፊነት መመሸከማችን ወይም ሹመት ነው። ጠዋት ከቤታችን ወጥን ስንመለስ እንመለሳለን ብለን እርግጠኛ ባልሆንበት ሁኔታ ውስጥ ሆነን ነው ይህን ኃላፊነት የተሸከም ነው። ህዝብ ይጠብቀናል ብለን በህዝብ መሀል ነው ያለን። ስለዚህ ሹመት የሚባል ነገር የለም። ሹመት የማንፈልግ የሚፈልግ ሰው ካለ ምክር ቤቱን ለቆ ግን ሄዶ ፖለቲካ ድርጅት መቀላቀል ይችላል። እንደ ምክር ቤት ግን ይህ ጥያቄ የለም። የአዲስ አበባ ባላድራ ምክር ቤት ባለፈው ቅዳሜ በራስ ሆቴል ሊሰጠው የነበረው መግለጫ ባናምንበትም የጸጥታ ችግር ሊፈጠር ስለሆነ ነው የከለከል ነው በሚል በፀጥታ ኃይሎች የተሰጠው ምላሽ ተገቢ አልነበረም በማለት ባላድራ ምክር ቤቱ ሁኔታውን በዛሬው መግለጫው ገልጿል። ለዲደብልዩ ለተጠናቀረው ዘገባ ሰለሞን ሙጨነኝ ከአዲስ አበባ